seven የዩናይት ስቴትስ ዜጎች የምግብ ዋስትናቸውን እንዲያረጋግጡና ከድህነት እንዲወጡ ለማገዝ የጀመረችው በእንግሊዝኛው አጠራር ፊድ ዘ ፊውቸር የተሰኘ ፕሮግራም ለሁለተኛ ዙር ተጠቃሚ እንዲሆኑ የመረጠቻቸውን አገሮች ይፋ አድርጋለች። በኢትዮጵያ ሶማሌ ክልል ጅጅጋ ባሰሙት ንግግር አገሮቹን ይፋ ያደረጉት አዲሱ የዩኤስኤአይዲ አስተዳዳሪ ማርክ ግሪን ኢትዮጵያን ጨምሮ አስራ ሁለት አገሮች መመረጣቸውን ነው የገለጹት። ማምሻውን ከጅጅጋ የተመለሰው እስክንድር ፍሬው ለዛሬ አጠር ያለውን ዘገባ እዚህ አድርሶናል። በየዓመቱ በአማካይ እስከ አንድ ቢሊዮን ዶላር ሲመደብለት የቆየውና ዜጎች የምግብ ዋስትናቸውን እንዲያረጋግጡና ከድህነት እንዲወጡ ለማገዝ የሚሰራው ፊድ ዘ ፊውቸር የሁለተኛ ዙር ተጠቃሚዎች ታውቀዋል። የመጀመሪያ ለሆነ የውጭ ጉብኝት ኢትዮጵያ የሚገኙት አዲሱ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ አይ ዲ አስተዳዳሪ mark the program and of africa. the u.s. government has chosen 12 countries to participate in this second phase of feed the future as part of our global food security strategy. these are nations that do have compelling needs. they represent great opportunities. <laughs> ፊድ ዘ ፊውቸር ፕሮግራሙ የሚካተቱ አስራ ሁለት አገሮችን መርጧል። የዓለም አቀፍ የምግብ ዋስትና ስልት አካል በማድረግ የተመረጡት አገሮች ችላ ሊባል የማይችል የእርዳታ ጥያቄ ያለባቸው፣ ለመሻሻል ያለውን ታላቅ ዕድል የሚያመለክቱ፣ በራሳቸው ልማት ላይ መዋለ ንዋይ ከማፍሰስ አንጻርም የበኩላቸውን ለማድረግ የቆረጡ መንግስታትና አጋሮች እንዳሉባቸውም ምልክት ያሳዩ ናቸው። as we move into this new phase, feed the future will be redoubling its efforts in bangladesh, ghana, guatemala, honduras, kenya, mali, nepal, niger, nigeria, senegal, uganda, and some country called ethiopia. what is the addis ሁለት እየገባን ባለንበት በዚህ ወቅት ፊድ ዘ ፊውቸር በሚከተሉት አገሮች ማለትም በባንግላዴሽ፣ ጋና፣ ጓቴማላ፣ ሆንዱራስ፣ ኬንያ፣ ማሊ፣ ኔፓል፣ ኒጀር፣ ናይጄሪያ፣ ሴኔጋል፣ ዩጋንዳ እና በሆነች ኢትዮጵያ በምትባል አገር ጥረቱን በሁለት እጥፍ ያሳድጋል። የዩኤስኤአይዲ አስተዳዳሪ አገሮቹን ይፋ ያደረጉት በፕሮግራሙ የሚደገፉና በጅጅጋና አካባቢው በተለያዩ አጋሮች የሚተገበሩ እንቅስቃሴዎችን ከጎበኙ በኋላ ነው። የኢትዮጵያ ሶማሌ ክልል ምክትል ርዕሰ መስተዳድር ሱአድ አህመድ ፋራህ ከተመረጡት ሀገራት መካከል ኢትዮጵያ መካተቷ ትልቅ ፋይዳ እንዳለው ለቪኦኤ አስረድተዋል። በእርግጥ እንደሚታወቀው ፊልድ ፊቸር በዩኤስ አይዲ የሚተባበሩት በጣም ብዙ እንትኖች አሉ። በጣም ብዙ ነገሮች አሉ ማለት ይቻላል። እንዳየናቸው ደግሞ በዛሬ ጉብኝት በጣም ብዙ ስራዎችን ሰርተዋል። ለህብረተሰቡ የሚያበረታታ ማለት ከህብረተሰቡ ከዜሮ ተነስቶ ወደ ከፍ ያለ ስራ ማለት ስራ ፈጠራ ለሌላ ሰው ራሱ ስራ እንዲፈጥሮ የሚያደርጉ ሁላ ፈጥሯል። ስለዚህ ዛሬ ለመጀመሪያ ጊዜ እዚህ ጅጅጋ ሆነው ይፋ ሲደረግ በጣም ነው ደስተኛ እኛ የሆነው ነው። ከስራዎቹን ተነስቶ ምን አይነት ስራዎች እንደሚሰሩት እኛ እስካሁን ስለምናውቅ ማለት ነው። ስለዚህ በጣም ደስ ብሎናል። አዲሱ የዩኤስአይዲ አስተዳዳሪ የሶማሌ ክልል ጉብኝታቸውን በማጠናቀቅ ማምሻውን አዲስ አበባ ተመልሰዋል። ሰፋ ያለውን ዘገባ በነገው ዕለት Amerika, the Radio, skinder trail, ke Adi, sapepak.